ከሐምሌ 28 ቀን 2015 ዓ ም ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ጀምሮ ታስረው የሚገኙትን አቶ ዮሐንስ ቧያሌውን ጨምሮ በክስ መዝገባቸው ስር የሚገኙት 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር ሞክረዋል በሚል የወንጀልና የሽብር ክስ የተመሰረተባቸው ሲሆን ተከሳሾቹ ክሱን ተቃውመው ሲከራከሩ ቆይተዋል። ጥር አስራ አምስት ሁለት ሺህ አስራ ሰባት ጠቅላይ ፍርድ ቤት ባሳለፈው ውሳኔ መሰረት ክሱን እንዲያሻሽል የተደረገው አቃቤ ህግ ዛሬ የተሻሻለውን ክስ ለፍርድ ቤቱ፣ ለተከሳሾችና ለጠበቆቻቸው ያቀረበ መሆኑን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል። የስር ፍርድ ቤትም እንግዲህ ታጉዶ የነበረው የፍርድ ሂደት እንዲቀጥል ተደርጎ አቃቤህግ ለዛሬ ክሱን አሻሽሎ እንዲቀርብ ነበር የታዘዘው። ዛሬም አቃቤህግ ክሱን አሻሽሎ ቀርቦ ተከሳሾቹ የተሻለው ክስ ደርሷቸው በችሎታ ይጠውታል። አቃቤ ህግ በእናቶ ዮሐንስ ቧያሌው መዝገብ ስር የመሰረተው ክስ በተከሳሾች የሽብር ድርጊት ምክንያት ከአንድ ሺ አንድ መቶ በላይ ሰዎች መሞታቸውንና ከ ስድስት መቶ በላይ ጉዳት የደረሰባቸው መሆኑን እንዲሁም ወደ አርባ ስምንት ሚሊዮን ብር የሚጠጋ ንብረት መውደሙን አመልክቶ የነበረ ሲሆን ተከሳሾች በበኩላቸው የሞቱት እነማን መሆናቸውን የት እንደሞቱና በወደመው ንብረት ዙሪያ ዝርዝር መረጃ እንዲካተት ጠይቀው ሲከራከሩ መቆየታቸውን ጠበቃው አስታውሰዋል። በመሆኑም የተሻሻለው ክስ አስር ገጽ የሚደርስ የሟቾች የተጎዱ ሰዎችና የወደሙ ንብረቶች ዝርዝር አካቶ መቅረቡን አቶ ሰለሞን ተናግረዋል በፍርድ ቤቱ የተገኙት አስራ ስድስት ተከሳሾችም በተሻሻለው ክስ መሰረት ድርጊቱን አለመፈጸማቸውን የእምነት ክህደት ቃላቸውን በዝርዝር ባቀረቡበት ወቅት ማስረዳታቸውንም ገልጸዋል ከሱ ከደረሰም በኋላ ፍርድ ቤቱ ጠየቀው ምንድነው አዲስ በተሻለ ክስ ላይ ተቃውሞ ካላቸው የሚል ነበር። ተከሳሾችም ኛም በጠበቆች አማካኝነት አብረን አብረን ሆነን ነው ያው በክሱ ላይ ተቃውሞ የለንም ያለው። እንግዲህ የክስ ተቃውሞ ከሌለ ቀጣይ ሂደቱ የእምነት ክደት ቃል ነበር። የእምነት ክደት ቃል አስራ ስድስት ተከሳሾች ሰጥተዋል። በዚህ የእምነት ክደት ቃልም ወንጀሉን መፈጸማቸውንና ለመፈጸማቸውን ለፍርድ ቤቱ እንዲያስረዱ ነበር። በእኛ በኩል የቀረበው ጥያቄ ምንድን ነው ወንጀሉን መፈጸማቸውን አለመፈጸማቸውን ብቻ ሳይሆን በወንጀለኛ መቅጫ ስነ ስርዓት ቁጥር መቶ ሰላሳ ሁለት ንዑስ ቁጥር ሁለት መሰረት አንድ ተከሳሽ የእምነት ክደት ቃል ሲሰጥ ወንጀሉ ስለመፈጸሙ አልፈጸምኩም ወይም ፈጽም ያለው ብቻ ሳይሆን አልፈጸሙም ኩም የሚል ከሆነ ስለ ወንጀሉ አለመፈጸም ከወንጀሉ ጋር በተያያዘ ቃል መስጠት እንደሚችል የእምነት ክደት ቃሉ ለመስጠት እንደሚችል በግልጽ ስለሚያስቀምጥ ክሱን በተመለከተ ዘርዘር አድርገው እንዲያቀርቡ ይህም ደግሞ በመቅረጽ እንዲቀረጽ ብለን በጠየቅነው መሰረት በዛ መሰረት ነው ተከሳሾቹ ቃላቸውን የሰጡት። በዚህም መሰረት የሕዝብ ተወካዮች ምክር ቤት አባል ና በምክር ቤቱ የመንግስት ወጪ አስተዳደር ና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው የአዲስ አበባ ከተማ አስተዳደር ምክር ቤት አባል ዶክተር ካሳ ተሻገር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ጫኔ ከበደ ና አብሯቸው የተከሰሱ ጋዜጠኞች በቀረበባቸው ክስ ዙሪያ ለፍርድ ቤቱ ዝርዝር ምላሽ መስጠታቸውን አቶ ሰለሞን ገልጸዋል። አቶ ሰለሞን አክለው ተከሳሾቹ የቀረበባቸውን ክስ አለመፈጸማቸውን፣ ከሽብር ቡድን ጋር የአመራርነትም ሆነ የአባልነት ግንኙነት እንደሌላቸው፣ ይልቁንም በአማራነታቸውና በአማራ ላይ ለሚፈጸመው ግፍ ድምጽ በመሆናቸው መታሰራቸውን ገልጸው ክርክር ማቅረባቸውን ተናግረዋል። በተጨማሪም ከተከሳሾቹ ጋር ግንኙነት አላቸው ተብሎ የተጠቀሰው የፋኖ ድርጅት የአማራ ሕዝብ ተቋም ሆኖ እያለ የፋኖ አመራር አባል የሆኑ ሰዎች አሸባሪ ናቸው ብሎ መክሰስ ህዝቡን እንደ መክሰስ ይቆጠራል ማለታቸውን አቶ ሰለሞን አመልክተዋል። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ ተከሳሾቹ በቁጥጥር ስር ውለው አዋሽ አርባና ሰመራ በሚገኘው የእስረኛ ማቆያ ለወራት በቆዩበት ወቅት ደርሶብናል ያሉትን የሰብአዊ መብት ጥሰት አስመልክቶ በጽሑፍና በቃል ለፍርድ ቤቱ ባቀረቡት አቤቱታ ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን መርምሮ ሪፖርት እንዲያቀርብ ባዘዘው መሰረትም ኮሚሽኑ ሪፖርቱን ዛሬ ለፍርድ ቤት ማቅረቡን አቶ ሰለሞን ተናግረዋል። አዋሽና ሰመራ አካባቢ ማን በቆዩበት ሰዓት ለስድስት ወራት በአስቸኳይ ጊዜያዎች ከዛ በኋላ ለቆዩበት የደረሰባቸው በደል ከዚህ በፊት ለዚህም ለተለያዩ ሚዲያዎችም ወጥተዋል። ለፍርድ ቤቱ አመልክተዋል፣ በጽሁፍም አቀርበው ነበር። ስለዚህ ይሄን ሰብአዊ ጥሰት በተመለከተ መርምሮ እንዲያቀርበ ማለት ፍርድ ቤቱ እዛ ሰጥቶ ነበር። ስለዚህ የሰብአዊ መብት ኮሚሽን ተከሳሾችንም በመጠየቅ ምስክሮችን በመስማት የሕክምና ተቋማት የሄዱበትን ሕክምና ተቋማት የተለያዩ የኢንቨስቲጌቲንግ ፕሮሲጀሮችን በመጠቀም አጣርቶ ሪፖርቱ ለፍርድ ቤቱ አቅርቧል። በሪፖርቱ ላይም የመጨረሻ ሪኮማንዴሽን ቅድም እኛ ጠበቆች እያየነው ነበር። በሪኮማንዴሽኑ የመጨረሻ ላይ ምንድን ነው ምክረ ሀሳብ የሚለው የሰብአዊ መብት ጥሰትን በፈጸሙ አካላት ላይ በሙሉ የተሟላ የወንጀል ምርመራ በማድረግ ህጋዊ ተጠያቂነት እንዲያረጋግጥ የሚል ምክረ ሀሳብ መጨረሻው ላይ ይጠራል። ይህ ማለት የሰብአዊ ጥሰት የደረሰባቸው ስለመሆኑ ውጤት አለ ማለት ነው። በዚህ በሰብአዊ ጥሰቱ ላይ ተከሳሾቹ ወንጀሉን አልፈጸምንም ብለው የተከራከሩ በመሆኑ አቃቢ ህግ ወንጀሉን መፈጸማቸውን ያረጋግጡልኛል ያላቸውን ሀያ አንድ ምስክሮች ለማዳመጥ ፍርድ ቤቱ ከመጋቢት አምስት እስከ አስራ ሁለት ሁለት ሺ አስራ ሰባት አመተ ምህረት ቀጠሮ ይዟል። አቃቤ ሕጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ላቀረበው ሪፖርትም በተያዘው ቀጠሮ ቀን ምላሽ እንደሚሰጥ ጠበቃው አመልክተዋል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።